አቃቢ ህግ በሽብር ወንጀል ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የቀድሞ ሊቀመንበር አቶ ደስታ ዲንቃ እና ሌሎች ሶስት ተጠርጣሪዎች ዛሬ የክስ መቃወሚያቸውን አቀረቡ። ተጠርጣሪዎቹ በህግ ከተፈቀደው ጊዜ በላይ በፖሊስ ቁጥጥር ስር መቆየታቸውም ይፋ ተደርጓል። የአቃቢ ህግን ምላሽ ለማድመጥ ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። የተከታተለው መለስካቸው አማ ነው። የፌዴራል አቃቢ ህግ በሽብር ድርጊት ክስ የመሰረተባቸው የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ሊግ የቀድሞ ሊቀመንበር አቶ ደስታ ዲንቃ፣ አቶ ለማ ባይ፣ አቶ ዋዩ ቤካ እና አቶ አብደታ ባትሪ ዛሬ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የክስ መቃወሚያቸውን አቅርበዋል። እንዳቀረቡት የክስ መቃወሚያ መመልከቻ አነጋገር ወንጀል ነው የተባለው ድርጊት የተፈጸመውን ተግባር ወንጀል ከሚያደርገው የህግ አግባብ ጋር በጣም የተቀራረበ መሆን እንዳለበት የሀገሪቱ የወንጀል ህግ ስነ ስርዓት ድንጋጌዎች በግልጽ ያስረዳሉ። ከዚህ አንጻር የአቃቢ ህግ ክስ ይህንን የማያሟላ ስለሆነ ከክሱ ነፃ አድርጎ ፍርድ ቤቱ እንዲያሰናብታቸው ይጠይቃል። ከዚህም በተጨማሪ የተጠርጣሪዎቹ የክስ መቃወሚያ ማመልከቻ የክሱን ግልጽ አለመሆን በመጥቀስ እያንዳንዱ ተጠርጣሪ እንዴት ያለ የወንጀል ድርጊት በየት ስፍራ መቼና ከማን ጋር እንደፈጸመ የማያመለክት በመሆኑ የተከሳሾቹን የመከላከል መብት በእጅጉ የሚያጣብብ ነው ይላል። ስለሆነም ይላሉ ተጠርጣሪዎቹ ከዚህ ከማይመለከተንና ካልተገባ ክስ በነጻ እንድንሰናበት ሲሉ ፍርድ ቤቱን ጠይቀዋል። እናቶ ደስታ በዚህ ማመልከቻቸው እንደገለጹት በፖሊስ ቁጥጥር ስር ከዋሉበት ከታኅሣሥ ወር መጀመሪያ አንስቶ አራት ወራት በፌዴራል የመጀመሪያ ደረጃ ፍርድ ቤት ጉዳያቸውን ሲከታተሉ የቆዩ ቢሆንም ከሕግ ውጭ ከአርባ ቀናት በላይ በማዕከላዊ ወንጀል ምርመራ ፖሊስ እጅ ቆይተው ግንቦት 25 ቀን 2008 ዓ.ም ክስ ተመስርቶባቸው ፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እንደቀረቡ አስረድተዋል። አሁንም በዚህ ፍርድ ቤት ሳይሆን በኦሮሚያ ክልል ባለመብት ፍርድ ቤት እንዲቀርቡ ጠይቀዋል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ማመለከቻቸውን ከተቀበለ በኋላ የአቃቢ ህግን መልስ ለመቀበል ለሰኔ 22 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ በእናቶ ደስታ ድንቃ ላይ የኦነግን የሽብር ተልዕኮ ተግባራዊ ለማድረግ በፖለቲካ ፓርቲ ሽፋን በህቡ በመደራጀትና በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በኦነግ የሽብር ቡድን ውስጥ በማናቸውም መልኩ መሳተፍ ወንጀል በሚል ክስ መስርቶባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ